the voice of America. የኬንያ ፕሬዚዳንት ኡሁሩ ኬንያታ እና የተቃዋሚ ፓርቲ መሪው ራይላ ኦዲንጋ ቀደም ሲል በዜናው እንደገለጥ ነው በአካሄዱት ያልተጠበቀ ግንኙነት ባለፈው ፕሬዚዳንታዊ ምርጫ ወቅት የተፈጠረውን መለያየት ትተው ለአገሪቱ አንድነት በጋራ ለመስራት ተስማምተዋል። በዚህም ሁለቱም መሪዎች አገሪቱ ወደ ተሳሳተ አቅጣጫ እያመራች መሆኗን ልብ ብለዋል። ከውይይታቸው በኋላ በተናጠል በሰጡት መግለጫም ኬንያታ የአገራቸውን የወደፊት ዕጣ ፈንታ የተሳካ ለማድረግ መሪዎች መነጋገርና መፍትሄ መፈለግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላም ኬንያ በጎሳ ክፍፍል በመጎዳቷ አብሮ ለመስራት መስማማታቸው ለዚሁ መፍትሄ ለመሻት እንደሆነ ተናግረዋል። ገልሞ ዳዊት ከዚያው ከኬንያ ዘገባውን ልኮልናል። ዛሬ የኬንያው ፕሬዚዳንት ኡሁሩ ኬንያታ ከፖለቲካ ተቀናቃኛቸው ራይላ ኦዲንጋ ጋር በኬንያ ቤተ መንግስት ሀራምቢያ ውስጥ ተገናኝተው መወያየታቸው ታውቋል። በውይይታቸውም ኬንያን እየጎዷት ናቸው ያሏቸውን ነጥቦች አንስተው ተነጋግረውበታል። እነዚህም በሀገሪቱ ውስጥ የጎሳ ክፍፍልና ግጭት መባባስ፣ የብሔራዊ አንድነት ስሜት መዳከም፣ ፍታዊ የሀብት ክፍፍል አለመኖር፣ ህዝቡን በጎራ የሚከፋፍሉ የምርጫ ክስተቶች መፈጠር፣ የጸጥታ ችግር መባባስ፣ በኬንያ የሙስና መንሰራፋትና የሰብአዊ መብቶች መጣስ ፕሬዝዳንት ኬንያታና ተቃዋሚው ራይላ የተወያዩባቸው ነጥቦች ናቸው። ኬንያታ ከውይይቱ በኋላ ሲናገሩ ምርጫዎች ይመጣሉ፣ ይሄዳሉ፣ ኬንያ ግን ትኖራለች። የወደፊት ዕጣ ፈንታችን መወሰን ያለበት በሚመጣው ምርጫ ሳይሆን በሀገራችን ብልጽግናና መረጋጋት እንዲሁም በዜጎቻችን ደህንነት ላይ ነው። ይህ ነው እንግዲህ እኔና ወንድሜ የተስማማንበት ከዛሬ ጀምሮ ሕዝቦቻችንን ወደ አንድነት በምናመጣበት ሁኔታ ላይ አብረን እንሠራለን። በተጨማሪም ስለሚከፋፍሉንና እንዳንስማማ የሚያደርጉንን ነገሮች ለማስወገድ ተስማምተናል። በተጨማሪም ኬንያታ ሁሉንም የአገሪቱ ዜጎች ተጠቃሚ የሚያደርግ ሁኔታ እንዲፈጠር አሁን የተጀመረው ውይይት ገንቢ መሆኑን ተናግረዋል። ተቀናቃኛቸው ራይላ ኦዲንጋም በንግግራቸው የጎሳ ግጭቱና ፉክክሩ ወደ ልጅ ልጃችን ሳይተላለፍ ዛሬ ችግሩን ለመፍታት ያደረግነው ጅምር ወሳኝ ነው ብለዋል። ነፃ ከወጣን በኋላ ያለን ታሪክ ሁሉ እርስ በርስ በመጠራጠር ላይ የተመሠረተ ነው። ተከፋፍለን ይኖረናል። ለዚህም የሰጠነው ምላሽ ከችግሩ መሸሽ ነው። ዛሬ አብሮነታችን ከፍተኛ ውጥረት ውስጥ ይገኛል። ከዚህም የተነሣ ብዝሃነታችን ዛሬ ለእኛም ሆነ ለልጆቻችን እርግማን የሆነብን ይመስላል። ይህን ልዩነታችንን የምናስወግድበት ጊዜ አሁን ነው። አሁን ልዩነት በፈጠረው አረንቋ ውስጥ እንገኛለን። ስለዚህ እኔና ወንድሜ የተገናኘነው ይህ ሁኔታ እዚህ ይብቃል ማለት ነው። የኬንያ መንግስት ከፕሬዝዳንት ኬንያታና ከተቃዋሚው ራይላ ኦዲንጋ ምክክር በኋላ ባወጣው መግለጫ ሁለቱ ኬንያን እየጎዷት ናቸው ያሏቸው ነጥቦች መፍትሄ የሚፈልግ አዲስ መርሃ ግብር ማውጣታቸውን አስታውቋል። ሁለቱ የተስማሙበትን ፕሮግራም እንዲያከናውኑ የኬንያ የብሔራዊ ጸረ ሽብር መስሪያ ቤት ዲሬክተር አምባሳደር ማርቲን ካሜኒና የተቃዋሚው ራይላ ኦዲንጋ ጠበቃ ፓውል መዋንጊ አላፍነት ተሰጥቷቸዋል። መግለጫው የፕሮግራሙ ይዘትና አተገባበር በቅርቡ ይፋ እንደሚደረግም ጠቅሰዋል። ራይላ የሕዝብ ፕሬዝዳንት ብለው ራሳቸው ቃለ መሐላ ከፈጸሙ ወዲህ ፕሬዝዳንት ኬንያታና ተቃዋሚው ራይላ ኦዲንጋ ተገናኝቶ ሲማከሩ ይህ የመጀመሪያቸው ነው። ለአሜሪካ ድምፅ ገልመው ዳዊት ከናይሮቢ